ሊቢያ ውስጥ ኢትዮጵያውያንና ኤርትራውያን ስደተኞች በሰሐራ በረሃ እስር ቤት እንግልትና ሰቆቃ ይደርስብናል ሲሉ ተናገሩ። የተባበሩት መንግስታት የስደተኞች መስሪያ ቤትም ይህንኑ ክስ አምኖ ሲያበቃ እስረኞቹን ለማዘዋወር ጥረት እያደረግሁ ነኝ ብሏል። ሰሎሞን አባተ ሊቢያ ውስጥ በስልክ ያገኘኋቸውን ሰው ለጊዜው ሰሚ እያልኩ ላነጋግራቸው የደረሰባቸውን መከራ ሁሉ አሁንም ያሉበትን ሁኔታ ይናገራሉ። በአፍሪካ ምድር ምሽቱ እየገባ ባለበት ሰዓት ነበርና ሰሚ ያሉበት እስር ቤት የደወልኩት፣ በይቅርታ ጀመርኩ ጥያቄን። እሺ በጣም ቆንጆ ነው። እናንተን እንፈልጋለን። ማልበል የእኔ ወንድም ስሜ እዚ ላልክ አስተላለፉ በጣም አስቸጋሪ ነው ቦታ የት ነው አሁን ያላችሁት እኛ አሁን ያለንበት በሪቅ አሻጥ የሚባል ቦታ ነው ያለን የት ነው በትክክል የሚገኘው በጣም ሀይለኛ ሰሃራ ውስጥ ነው ሰው ሊኖር የማይችልበት ቦታ ነው ከቤንጋዚ ወይም ከትራቮሊስ ወይም ከትሪፖሊ ምን ያህል ይርቃል ከትሪፖሊ ወደ ስምንት መቶ ኪሎ ሜትር ነው ወደ ሰሃራ በረሃ ገብቶ ማለት ነው አዎ አቶ ሰሚና ሌሎች አምስት መቶ ስድሳ ሰዎች ቤንጋዚ ከተማ ውስጥ አልሻጤ በሚባል የስደተኞች መጠለያ ሰፈር ውስጥ ይኖሩ እንደነበር ነግረውኛል። ቀይ ጨረቃ ነው የሚባለው። እዛ ስር ነበር ነ እዛ አካባቢ በቃ ሴቶች ይደፈሩ ነበር፣ ወንዶች ይቀጠቀጡ ነበር። ብዙ የሰው ጥርት ተሰብሮሃል። ብዙ የሰው እግሮች ማለት ነው ተደብድቦ ቱርሽኖሃል። ማን ነው እንደዚህ የሚያደርገው? ይሄ የሚያደርጉት የሊቢያ ወታደሮች ናቸው። እዛ በቀይ ጨረቃ ስር ሆናችሁ? አዎ፣ እዛ ቀይ ጨረቃ ስር ሆነ ማለት ነው። ምንድን ነው እሱ? ሰፈር ነው ካምፕ ነው። ካምፕ ነው። እሺ ቤንጋዚ ከተማ ውስጥ ነው። የውጭ ዜጎች ስመጡ ያባረራሉ፣ እኛ እንዳንገናኝ፣ ከኛ ጋር እንዳይገናኙ በቃ እንደዚህ እያደረጉ ማለት ነው። ብዙን ጊዜ አሁን ብዙ ሰዎች እኛ ያለንበት ቦታ እግራቸው ሽባ ሆኖ ጥርሳቸውን ያጡ፣ በአካለ ጎዶሎ ሆኖ ያው ሜዳ ላይ የተኙ ብዙ ናቸው። እዛው የነበሩ ወታደሮች ናቸው እየመጡ እኛ የሚደበደቡ ምን አድርጉ ብለው ነው የሚደበድቧችሁ? ዝም ብሎ መጥቶ በቃ ያለምንም ነገር እየመጡ ምክንያት ይፈጥሩና ከዛ በኋላ ሲል ይሄ ምናምን ነው የምጠቀሙት ባንጎ ማለት ነው። በዛ የመጠቀሙ እየገቡ ከዛ በኋላ ሴት ካገኙ ወታደራዊ ሚሊተር ነው የሚቀጡት። ወንድ ደግሞ ከፈለጉ ይቀጠቅጣሉ አንዳንድ ጊዜ በሽንት ቤት ውስጥ ማለት ነው ውሃ ያለበት ቦታ እዛ ውስጥ ወንዶቹን አስገብቶ ይቀጣሉ በፀሐይ ፀሐይ ውስጥ ሰውን አቆሞ ወደ ላይ ተመልከቱ ብሎ በፀሐይ ውስጥ ሰውን ይቀጣሉ እንዲህ ያደረጉ በቃ ሰዎቹም በጣም በጣም ከመጠን በላይ ያማርራሉ አሁን አንዳንድ ሴቶች ደግሞ ያረገዙአሉ ተደፍሮ ማለት ነው እንዲህ እንዲህ አይነት ነገሮች አሉ ለመሆኑ እነዚህ ቁጥራቸው ወደ ስድስት መቶ የሚጠጋ ስደተኞች ከነበሩበት የቤንጋዚ ሰፈር አሁን ወደሚገኙበት የሰሃራ በረሃ እስር ቤት ለምን ተጋዙ በዚያ ሲወታቸው ምን ይመስላል? ወደ አቶ ሰሚ ልመልሳችሁ። እዚህ ልንመጣ የቻል ነው አንድ ክፍል ውስጥ ሶስት ሶስት ሴቶች ናቸው ባልና ትዳር ሲቀመጡ የነበረ ማለት ነው። ከዛ በኋላ አራተኛ ሲጨምሩት ማለት ነው፣ ቦታ በጣም አጨናናቂ ስለነበረ፣ ለምንድን ነው ይሄን ነገር የምታደርጉት? የምንተኛ ቤት ቦታ የለም፣ አንድ ቤት ውስጥ እንዲህ እንዲህ ነው ብሎ ስጠይቁት ማለት ነው፣ እናንተ የማትረቡት ና መንግስት ማውቃቸውም ዩኒ ማውቃቸውም እኛ ዝም ብለን ነው የምናበላቸው የምናበጣቸው እኛ የምለውን ነገር መቀበል ስገባ እንደዚህ ትላላችሁ ብለው ውጡ አለን። ውጡ ስንል ሰዎቹ በቃ ከዛ በኋላ ለምን ብሎ ሲጠይቁ አንዱን ወደ ሰባት ሰው የሚሆኑ ማለት ነው በጩቤ ተወጉ። ከዛ በኋላ በቃ አባረሮን አወጡን። ከዛ በኋላ ስንወጣ የሊቢያ ሕዝብ በሙሉ ከበበን ከበቡን እና ከዛ በኋላ እዚህ ቆዩ እንዳትሄዱ፣ ይህን ካለፋችሁ አገሪቱ የተረጋጋ ሰላም ስለሌላት ሕዝቡ ራሱ ይጨርሳቸዋል ብሎ ወደ አምስት መቶ ስልሳ የምንወሰዎችን ፖሊሶች መጡና ከበቡን። እንደገና በእኛ ላይ ብዙ ጥይት ከተተኮሰ በኋላ በቃ ሕዝቡ ጭረሱን ብሎ ወደ ውስጥ መለሱን ማለት ነው። ወደ ውስጥ ከመለሱን በኋላ እንደገና ቤት ውስጥ አስገቡን በግድ። ከዛ በኋላ ወታደሮች ማታ ከበቡን። ከዛ ወደ ዘጠኝ መኪና ማለት ነው አጅቦም መጥቶ እዚህ ሳራ ውስጥ ሲቶኝ ሄዱ። ሳራ ምን ዝም ብለው በረሃው ላይ ነው በትኗቸው ሄዱት። እስር ቤት ነው ያለን አሁን። እስር ቤቱ የተቆለፌ ነው ሀያ አራት ሰዓት። ፀሐይም በጣም ይሞቃል። እንዲህ አይነት ውስጥ ነን ያለን በአሁኑ ሰዓት። ስንት ጊዜ ሆናችሁ እዛ እስር ቤት ከገባችሁ? ዛሬ ሀያ ቀናችን ነው። መጥቶ ያያችሁ አለ? ባለስልጣን ወይም ከተባበሩት ዩኤን መጥቶ ነበር። ዩኤን መጥቶ ያየን ደግሞ ማለት ነው። ምንም መፍትሄ አልሰጠኝም። ማራዊት መጥቶ ነበር አይቶ ነደ፣ ምንም መፍትሄ አልሰጠኝም። የሚነግሯችሁ የምትሰሙት ነገር አለ? ከመንግስቱም ሰዎች ከፖሊስም፣ ወይም ከወህኒ ጥበቃውን በኩል ቢሆን ምንም ነገር የምንሰማ ነገር የለም። ያው ሲናገሩ ከዚህ ወደዛ ትሄዳላችሁ ወደ ትራብሎስ፣ አንድ ደግሞ ወደ ሰባት ትሄዳላችሁ እስር ቤት፣ አንድ ደግሞ ወደዚህ። ዝም ብሎ በቃ በሰው ጭንቅላት ይጫወታሉ። ይሄ ነው ብሎ የነገሩ ባት ነገር የሚከታተል እንዲ ድርጅት ደግሞ የለም። የሚያደርሱባችሁ በደላለ እንዲሁን እዛ እስር ቤት ውስጥ ሆናችሁ ማለት በአካል ማለት ነው እዚህ አካባቢ? አዎ አንዳንድ ጊዜ ማለት ነው እየገቡ መ ሴቶችንም ይመታሉ፣ ወንዶችንም ይመታሉ። ግን ከዛኛው ውስጥ ትልቁ ከተማ ማለት ነው እቺ ሳራ ትሻላለች። ሰው ተሳሰባቸው ቆንጆ ናቸው። ከቤንጋዚ ያኛው ግን በጣም መጥፎ። በቃ እንዲ አይነት በአለም ላይ ሰው ተፈጥሮ አልብዬ እዛ ቤንጋዚ ውስጥ የሚኖር ህዝብ ማለት ነው አይቼ አላውቅም። በጣም ለሰው ልጅ ጨካኝ፣ ርህራሄ የሌላቸው እንዲህ አይነት ባህሪ ያላቸው ህዝቡ መሙሉ ማለት። ለመሆኑ አሁን እዛ እስር ቤት ውስጥ መሆናችሁ፣ ምግብ፣ ውሃ፣ የንጽህናችሁ ሁኔታ፣ የጤና ሁኔታችሁ እንዴት ነው? አንድ ክፍል ውስጥ ማለት ነው፣ መቶ ሀያ ሰው ነው የምኖረው። እግዚአብሔር ይመስገን ያው እንግዲህ የሰጡን እንበላለን። አንድ ዳቦ በቀን እናገኛለን። የሆነ ሩዝ ደግሞ ይሰጡናል። ውሃ ደግሞ እንደዚሁ አንዳንድ እንትን ያደርጉናል። መታጠቢያ የለም። የምንጠቀመው ሽንት ቤት መቶ ሀያ ሰው ማለት ነው፣ አንድ ሁለት ሽንት ቤት ነው። በእንደዚህ አይነት ስቃይ ውስጥ ነው ያለን። ያቺ ያላችሁባት ክፍል ስንት በስንት ትሆናለች ለመሆኑ? ሰባት በሰባት እንደዚህ ይሆናል። ሰባት ሜትር በሰባት ሜትር የሚሆን ክፍል ውስጥ ነው መቶ ሀያ ሰው ያለው። አሁን የሚነግሩኝ ሙቀት ውስጥ ማለት ነው። የሰሐራ ሙቀት ውስጥ በጣም ኃይለኛ ሙቀት ውስጥ ነው። አሁን እንደ አጋጣሚ እኔ ማለት ነው ተለብቄ እየተነጋገርኩ ያለሁት የሆነ ለመውሰድ ወጥቼ፣ ያው ላይ ሆነው እየጠበቁኝ ነው እየተነጋገሩ ነው። ለመሆኑ ከመሀላችሁ የታመመ ሰው ነበር በዚህ ጊዜ ውስጥ? አዎ የታመሙ ልጆች አለ። አሁኑ ውጭ ናቸው ያሉት። ሁሉም ሜዳ ላይ ተኝቶ ነው ያለ ምንም ሕክምና የለም። አንድ እንኳን ታብሌት የሚሰጠኝ ሰው የለም። ምንድን ነው የህመማቸው አይነት? ስኳር ያላችሁ ሰዎች አላችሁ፣ አስም ያላችሁ ሰዎች አላችሁ፣ በጩቤ የተወጉዛ ልጆች አላችሁ፣ እግራቸው የተሰባበረ በክራንች የሚሄዱዋሉ፣ በስትሬቸር የሚሄደዋሉ ልጆች እንዲህ እንዲህ አይነት እነሱን የሚያስታምም አንድ ሰው የለም። እነዚህ እስር ቤት ውስጥ ያሉ ስደተኞችን አስመልክቶ በሊቢያ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ተጠሪ ሞሐመድ አክራን ለቪኦኤ በሰጡት ቃል ስደተኞቹ የሚገኙት በሰሐራ እስር ቤት ውስጥ መሆኑን አረጋግጠዋል። ለምን ወደዚያ እንደ ተወሰዱ መናገር አልችልም። ውሳኔው የተላለፈው ግን በሊቢያ መንግሥት ነው። እኔ ግን እንደ ዩኤንኤችሲአር ተጠሪነቴ በዚህ ሳምንት ወደዚያ ሄጄ ነበር፣ ገና መመለሴ ነው። የሚገኙበት ሁኔታ፣ ምግብ አያያዛቸው ጥሩ ነው። አንዳንድ ሕክምና የሚያስፈልጋቸው አሉ። አንዲት ጉዳት እንዲደርስባት የተደረገች የመኪና አደጋ ያጋጠማትን ይዤ መጥቻለሁ። በተረፈ ቀሪውን መወሰን የመንግሥቱ ጉዳይ ነው። ስደተኞቹን ለማዛወር ሙከራ ሲደረግ ግጭት መፈጠሩን ለኦሮምኛ ዝግጅት ክፍላችን ባልደረባ ነሞዳ እንዲህ የነገሩት የዩኤንኤችሲአሩ ተጠሪ መሐመድ ኢክራን ስደተኞቹ አሁንም ያሉት በእስር ቤት መሆኑንና የመንግሥቱ ባለሥልጣናት ባለመፍቀዳቸው ምክንያት ምዝገባም ለማካሄድ አለመቻላቸውን አመልክተዋል። ከሊቢያ እስር ቤቶች ኃላፊ ጋር እንገናኛለን። ከዚያ እንዲወጡ ለማስደረግም እንጥራለን። በቅርቡ ይለቀቃሉ ብለንም ተስፋ እናደርጋለን። ስደተኞቹ እስረኞች ከእስር ቤት ወጥተው ወደ ትሪፖሊ እንዲዛወሩ ከተደረገ በኋላ ምን ሊጠብቃቸው እንደሚችል አሁን መናገር እንደማይችሉ ሚስተር መሐመድ አክራን ገልጸዋል።